ከድንበር ከተማዋ ጀዛን ወጣ ብሎ በሚገኝ ጊዜያዊ የማቆያ እስር ቤት የሚገኙት የከባድ አደንዛዥ እጽ ዘውውር ፍርደኛ ኢትዮጵያውያን የተቀነሰልን እስርና የምህረት አዋጅ ቀርቶ ከህክምና እጦት ጋር በተያያዙ ችግሮች በከፋ አደጋ ላይነን ሲሉ ቅሬታቸውን ገልጸውልኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ መንግስት ጋር ተነጋግረው ያሰጡንን ምህረትም እንዳንጠቅም ተደርገን እየተንገላታ ነው ሲሉ እንዲህ ብለዋል። እኛን ለማስወጣ ብሎ የመጣው የቻት ተጠው እነሱን የሰጥቷቸው በዛ። እንግዲህ ለምን እንዲህ ታደርጋላችሁ? ለምን ሴ ይሰራል? ጠቅላይ ሚኒስትሩን የጠየቁት ከባድ እስረኛ ብለው ነው፣ ንጉስን የሰጥቷቸው እንደገን ተብሎ ነው። አሁን እናንተ ምስጦርስ ምንድን ነው? ምን እያደረጋቸው ስንላቸው የታዘዝነውን የምንሰራው። የእስር ቤት ኃላፊዎች እየሸወዷችሁ ነው እንጂ የተፈቀደው እንደዚህ አይደለም ስንል፣ የተሸወዳችሁ እናንተ ናችሁ ብለው ዘጉ። በዚህ ላይ ግን ህክምና የለም። አመት ሞልተናል። እዚህ እንግዲህ አስበው፣ አመት ሞሉ ወጥተ ዝም ብሎ በቃ ምንም የማይባል መድኃኒት ይሰጠሃል። ቴትራ ሳይክል ነው የሚሰጥህ። ይዋ ማለት በአረብኛ መጠለያ ማለት ነው። ጊዜያዊም ማቆያ ማለት ነው። በዛ አስቀምጠው ህክምና የለው፣ ምንም የለው፣ ምንምም የለ። አሁ የጅዳ ጄኔራል ኮንስላው አለ ባለንበት ቦታ መጥቶ ከአሁን ሶስት ወር በፊት አይቶናል። በህክምና ጉዳይ እንኳን ቁሞ መከራከር የሚችልበት እያለ ምንም ነገር የሰራው የለም እስካሁን ድረስ አንዲት ሀገር የሚያህል የዜጋ ወኪል ቆሞሽንትን ከሶሮ መከራከር የሚችልበት ይህ ከሶስት ሺህ ከሁለት ሺህ በላይ ያለ ዜጋ ምንም ጠበቃ ያሌለው ቆመዋል። አንተስ ምንድን ነው ያለህ አቤቱታ? ምንድን ነው ለመንግስት ምታስተላልፈው? ማለት ስራ ልንቀየር ብለን ነው ወደዚህ የመጣ ጥያቄ የለልን ዜጋ። እቺ ህክምና ነው ማድረግ የሚችሉ የኢትዮጵያ አምባሲ ተብሎ የሚመጣ ይሄ ማድረግ ይችላል። ግን ማንም ሰው እስካሁን ድረስ ህክምና አቤቱታ እያቀረም ጥዋት ማታ እስካሁን ድረስ ምንም ነገር እየተሰቃየን እየጮህን እስካሁን እንገኛለን። የሳውዲ ሕግ በማይፈቅደው ከባድ ወንጀል የሚሳተፉ ከአንድ አካባቢ የሚመጡ መሆናቸውን የሚጠቁሙ ወገኖች ይህ ስራቸው የተከበረ የኢትዮጵያውያን ስማችን እንዳጎደፈው ይናገራሉ። በተለይም በአደንዛዥ እጽ ዝውውር ወንጀል ፍርዳቸውን ጨርሰውም ሆነ በምህረት ሲለቀቁ በዚያ ወንጀል ተመልሰው በተደጋጋሚ የመያዛቸው እውነት ክብረ ነክ ከመሆኑ በላይ ስማችን በማጠልሸት በኩል ሰላማዊ ነዋሪ ለሆነው ኢትዮጵያዊ ሳይቀር ችግር መሆናቸውን ስማቸው እንዳይጠቀስ የፈለጉ ነዋሪዎችን ጨምሮ የኢትዮጵያ ኤምባሲና የቆንስል ኃላፊዎች ሳይቀር ይናገራሉ። በዙሪያ ያናገርኳቸው ታራሚዎች በሰጡት ምላሽም በአሁኑ ሰዓት ላይ በዚህ በአደንዛዥ እጽ የታሰሩ ኢትዮጵያውያን ከአንድ አካባቢ ነው የሚመጡት፣ ተደራጅተው ነው የሚመጡት። ከአንድ ጊዜ በላይ አይደለም፣ ሁለት ሶስቴ የሚያዙ ናቸው እና ስማችንም እያጎደፉት ነው የሚል ስሞታ ይነገርባቸዋል። እና በዚህ አንጻር የሚባለው ትክክል ነው፣ የአንድ አካባቢ መሆናችን ይታወቃል። ምክንያቱ በብዛት በተለይ ከትግራይ ክልል ነው። ሁላችን እዚህ ያለ ነው በብዛቱ ማለት ነው። ምክንያቱ በመድር ባለበት ነው ምትሄደው አንተ አንድ የሰው ሀገር አይደለምና በሀገር እንኳን ያንተ ሰው ካጋበት ቦታ ካልሆነ በስተቀር በሌላ መንደር አትሄድም። በዚህ ምክንያት ነው አዎ ሁሉም የታጎረው። ግን ይህን ማለት ሁሉም ሰራ ማለት አይደለም። ነቢዩ ከኛ ከአይሽ ተውሎ ታስሮ ግማሽ እንጨሩ ሰው ወጥቶ በቻት እንኳን እዚህ ሲገባ በጣም ተሰለዋለ ባያቾች ገብተው ሲወጡ ከወጡ በኋላ ነገር በቻ ትነተው ነበር። እኛ ጋር ስራቸውን የሚሰሩት በህገወጥ የአደንዛዥ እጽ ዝውውር ነው ማለት ነው። አዎ፣ የእኛ ዜጋም በትክክል እየረበሸ ነው። አሁን ታራሚዎቹ በመጨረሻ ባስተላለፉት መልእክትም እንዲህ ብለዋል። በቃ ይህንን አቤቱታችን እንዲሰማ ተባበሮ ዘኔ መልካም ላለው ሀገራችን ነስገን ነስተናሁን በሰው ሀገር ተቋሸናል እና ወጣቱን አደራ፣ ወደዚህ ነገር ሁለተኛ ድጋሚ እንዳይገባ። ስለዚህ አደንዛዥነቱ ግን በዛ የሚሆን በዛ ህገወጥ መስራት ተገቢ አይደለም እና ተገቢ ያልሆነ ስራ እንዳይሰራ አደራ ብዬማጠ ነው። መንግስት እንዲከታተለን የሚገባን ነገር ብዙ ነገሮች አሉ። ማህበራዊ ኑሮ አሉ፣ ያለ ህክምና ነው። የጤና ችግር አለብህ በፕሮዳክሽንም ጫና አለብን። ብዙ አይነት ጫናዎች አሉ እና ከመንግስቱ በጣም ይወጣል ነው ለዲ ደብሊው ራዲዮ ነቢዩ ሲራክ ከሳውዲ አረቢያ።